ሰላም ለእናንተ ይሁን ጋቢና ቪኦኤ ጀመረ ከአሜሪካ ድምፅ ዛሬ ምሽት ከሚቀርቡላችሁ ጉዳዮች መካከል ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? እምቅ የተፈጥሮ ጸጋ ካላቸው የኢትዮጵያ ስፍራዎች መካከል አንዱ በኦሮሚያ ክልል የሚገኘው የኢሉባቦር ዞን ነው። ይሁንና የአስፈላጊ አገልግሎቶች ስምሪት አናሳ በመሆኑ ወጣቶችን ጨምሮ በርካቶች ለተለያዩ ተግዳሮቶች ተጋልጠዋል። ከተወሰኑት ጋር ያደረግነው ቆይታ በምሽት ይደመጣል። ሌሎች ጉዳዮችም የተካተቱበትን መሰናደው ሀብታም ይመራለሁ። የዛሬ አቀናባሪያችን ደግሞ ብርሃን ኃይሉ ናት። አብራችሁን አምሹ። ወደ ቀዳሚ መሰናደው እንሻገር። ቀዳሚ መሰናዶ ወጣቶችን ከሚያግዝ አንድ ተቋም ጋር ያስተዋውቀናል። ኢትዮጵያውያን ተማሪዎችና ወጣቶች የአመራር ክህሎት እንዲኖራቸው፣ የእንግሊዝኛ ቋንቋ ችሎታቸውን፣ የኮምፒውተር ክህሎታቸውን፣ ችግር ፈቺ የሆኑ አስተሳስቧቸው እንዲያዳብሩ ብራይተር ጄኔሬሽን ወይም ብሩህ ትውልድ የተሰኘ በዩናይትድ ስቴትስ የተመሰረተ ተቋም በማገዝ ላይ ይገኛል። ኤደን ገረመው ከመስራቾችና ከተሳታፊዎች ጋር አጭር ቆይታ አድርጋለች። በመቀጠል ይቀርባል በጎርጎሮ ሳያኑ 2022 የመጀመሪያው የማህበረሰብ ልማትና የአመራር ክህሎት ስልጠና በብሩህ ትውልድ ተቋም አማካኝነት በተለያዩ የኢትዮጵያ ክልሎች ላሉ አዳጊ የሁለተኛ ደረጃ ተማሪዎች በድረገጽ እንዲሁም በአካል መሰጠት ጀመረ። ብሩህ ትውልድ በናሳ የህዋ ሳይንቲስት በሆኑት በዶክተር ብርሃኑ ጉልቻ እና በባለቤታቸው የስነ ህይወት ኬሚስትሪ ሳይንቲስት ዶክተር ጸጋ ሰለሞን የተጸነሰ ተቋም ነው። ሀገር በተለያየ ሀገር ውስጥ ያለ ዳያስፖራ እንዳሹ አገሪ መርዳት የሚል ህልም አለው እና እኛ ምንድን የተያየን ከነዚህ ብዙ ሰዎች አሉ። ከእኛ ውጭ አገራቸው መርዳት የሚፈልጉ እና ያንን ስኬታማ ለማድረግ ፕላትፎርም መፍጠር አለብን፣ መንገድ መፍጠር አለብን። ብዙ ሰው በጣም ቢዚ ነው። እንዳሹ ላይፍ ስታይል በጣም ቢዚ ነው። በስራው ላይ በራሱ ፐርስናል ላይፍ፣ ልጆች ይኖራል ይኖራል፣ የተለያየ ነገር ይኖራል፣ ግን በጣም ፕሮፌሽናል ወርልድ ላይ ነው ያሉት። ያንን ኖሌጅ ትራንስፈር ማድረግ ይፈልጋሉ ወደ ኢትዮጵያ መላክ ይፈልጋሉ። እና ያንን የሚያደርጉበትን መንገድ እኛ ብንፈጥር፣ እኛ ብቻ ሳይሆን ብዙ ሰዎች የኢትዮጵያ ተማሪዎችን ሊረዱ ይችላሉ በማለት ነው የተነሳሳ ነው። ኢትዮጵያ ውስጥ ለምን ወጣቶች የሃይስኩል ተማሪዎች መረጥን ለሚለው ደግሞ እነዚህ ልጆች ታዳጊዎቹ ናቸው የሚቀጥሉት ጀኔሬሽን ናቸው እና ለማወቅ ለመማር ብዙ ኤነርጂ አላቸው እና የአገር ደግሞ ዲቨሎፕመንት ለውጥ የሚመጣው ወጣቱ አዲስ ሀሳብ፣ አዲስ ኢኖቬሽን፣ አዲስ ትምህርት ሲማር እና አዲስ አስተሳሰብ ሲኖረው ነው፣ በማለት ወጣቱ ላይ ያተኮረ ነው። የሚመጣው ጀኔሬሽን ላይ ያተኮረ ነው ብሩ ትውልድ ወይም በእንግሊዝኛ አጠራሩ ብራይተር ጀኔሬሽን የሁለተኛ ደረጃ ተማሪዎች እንግሊዝኛ ቋንቋ ክህሎታቸው እንዲያዳብሩ የአመራር የጠያቂነትና የተመራማሪነት አስተሳሰብ እንዲኖራቸው በአካባቢያቸው ላሉ ተግዳሮቶችም መፍትሔ እንዲሹ አስተሳሰብ ላይ የሚሰራ ተቋም ነው። የተቋሙ አጋር መስራችና ዋና ስራ አስፈጻሚ የሆኑት በናሳ ተቋም የኅዋ ሳይንስ ተመራማሪው ዶክተር ብርሃኑ ቦልቻ ለተቋሙ መመስረት ሀገራቸው ይጣለችባቸውን እዳ በምክንያትነት ያነሳሉ። ብራይት ጀኖሬሽን የተመሰረተበት ወይም ብሩህ ትውልድ የተመሰረተበት ዋና አላማ በኢትዮጵያ ውስጥ በኤጁኬሽን ወይም ደግሞ በትምህርቱ ላይ ሁላችንም መነቃነቅ አለብን። እንደ ዜጋ ኢትዮጵያ ውስጥ ተወልዶ የኢትዮጵያ እዳ ያለበት እኛ ኢትዮጵያ ተወልደን ቤተሰቦቻችን ኢትዮጵያ አድገው የኢትዮጵያ ካልቸር የያዘን ሰዎች ለኢትዮጵያ ሰዎች፣ ህብረተሰብ ለሚቀጥለው ትውልድ ማሰብ አለብን ብለን የጀመርነው ነው። ይህንን ስንጀምረው ኢትዮጵያ ውስጥ እንደምናውቀው በትምህርት ላይ ብዙ መሰራት እንዳለበት እናምናለን። እስፔሻሊ ደግሞ ተማሪዎቻችን ፈጣሪ እንዲሆኑ ኢኖቬተር የምንለው ችግር ቀራፊ እንዲሆኑ የህብረተሰባቸውን፣ የገበሬውን፣ የአርሶ አደሩን በጣም ዝቅተኛ የምንለውን የማህበረሰባቸውን የሚያይ ባለሙያ ያስፈልገናል። ስለዚህ እኛ ብራይት ጀኔሬሽን የምንሰራው ተማሪዎቻችን ያን ክህሎት ይዘው የህብረተሰቦቻቸውን ችግር ቀራፊ የተሻለች ኢትዮጵያ ተቀባይ እንዲሁም አሻጋሪ እንዲሆኑ ነው የብራይተር ጀኔሬሽን ዋና አላማ። ዶክተር ብርሃኑ ተቋሙ ከተመሰረተ በኋላ እየሰራባቸው ያሉ የአስተሳሰብ ለውጦችና ተግዳሮቶችንም ጠቁመዋል። ወጣቶቻችን ሞር በሽንደዳ ላይ ያተኩራሉ። ሞር ፎከሳቸው ኮንሰፕትን ይዞ ያንን ኮንሰፕት ለምን ለምን ተግባር ይጠቅመኛል ብለው ከማሰብ ሞር ሜሞራይዝ ማድረግ ነገሩን ለሁለት ቀን፣ ለሶስት ቀን እንዲሁም ለወራት ያላለፈ ሽምደዳ አንድ ሰው ኢኖቬት አያደርገው። ሌላው ደግሞ የእኛ ወጣቶች፣ እኔም ኢትዮጵያ ውስጥ ባደግኩበት ጊዜ ያለብን ተግዳሮቶች አንደኛው ኮሚኒኬሽን ነው። ኮሚኒኬት ማድረግ የኢትዮጵያ ተማሪ ትልቅ ሀርድ ወይንም ደግሞ ችግር ነው። በሶስተኛ ማነሳው ደግሞ መጽሐፎችን አለማንበብ ያ ካሪክለማችን ላይ አለመኖር ሌላ የኮሚኒኬሽን ጋር ተያይዞ ያለ ሌላ ችግር ይመስለናል እና አሁን እኛ በምናስተምርበት ብዙዎቹ ተማሪ ከዘጠና ፐርሰንት ተማሪዎች በላይ መጽሐፍን አንብቦ የጨረሰ ተማሪ የለም። እንግዲህ በሃይስኩል ደረጃ አንድ ኖቭል ወይንም አንድ ባዮግራፊ መጽሐፍ አንብቦ የጨረሱ ተማሪዎችን አናገኝም። ስለዚህ ለእኛ ትልቅ ቻለንጅ ነው ተማሪዎችን አንድ ኤሴ የጻፉ ስንላቸው ስቶሪ እንዴት ፍሎ እንደሚያደርግ ላይቁ ይችላሉ። የግራመር አጣጣላቸው ከሊትሬቸር አንጻር ሲታይ በጣም ፑር ነው። ብሩህ ትውልድ በዋናነት በዓለም ዙሪያ ያሉ የተለያዩ ባለሙያዎች እና በጎ ፈቃደኞች እንዲሰባሰቡ በማድረግ በድረገጽ እና በአካል ከተመረጡ ትምህርት ቤቶች ለተወጣጡ ወጣቶች እነዚህን ስልጠናዎች ይሰጣል። ዶክተር ጸጋ ትልቁ ስኬታችን ዲያስፖራውን ሀገሩን በእውቀቱ የሚደግፍበት መድረክ መሆናችን ነው ይላሉ። ትልቁ አንዱ ስኬታችን እኛ የተለያየ ዲያስፖራ በተለያየ ቦታ ላይ ያለ ፈርስት ጀኔሬሽን፣ ሰኮንድ ጀኔሬሽን ውጭ አገር ተምረው ተወልዶ ያደገ ኢትዮጵያ ሄዶ የማያውቅ ራሱ ዳያስፖራ ኢትዮጵያን ለመርዳት መሳተፉ ነው ትልቁ ስኬት። ከመቶ በላይ ለዳያስፖራው ከተለያየ አገር ኢንክሉዲንግ አውስትራሊያ፣ የተለያዩ ሀገሮች ዩሮፕ ውስጥ፣ ዩናይትድ ስቴትስ ውስጥ፣ ሳውት ኮሪያ ኢንፋክት አዝ ዌል፣ እነዚህ ሁሉ ያሉ ዳያስፖራዎች በተለያየ ሀገር ያሉ እዚህ ላይ መሳተፋቸው ጊዜያቸውን ሰውተው ግን ስኬታማ የሆነ ማየታቸው ኢትዮጵያን ስትለወጥ በተለያየ አይነት ፕሮጀክት ማየታቸው አን ትልቅ ነገር ነው ብዬ የማስበው። ከተማሪዎቹ ውጭ የአስራ አንደኛ ክፍል ተማሪ የሆነው አላዛር ጥላሁን የልደታ ካቶሊክ ካቴድራል ትምህርት ቤት ተማሪ ነው። አላዛር በብሩህ ትውልድ ስልጠና ወስደው ካጠናቀቁ በመላው ኢትዮጵያ ከሚገኙ ተማሪዎች መካከል አንዱም ነው። እኔ ከዚህ ፕሮግራም ውስጥ በጣም ከተጠቀሙት ሰዎች ውስጥ አንዱና ዋነኛው ነኝ። የመጀመሪያው እንግዲህ በክረምት ሰዓት ነበር ትምህርቱ ይሰጠን የነበረው እና የመጀመሪያውና ዋነኛው የጠቀመን ነገር እንግዲህ በእኛ ሀገር ውስጥ ብዙ ጊዜ በተማሪዎች ላይ የሚታየው ችግር የእንግሊዝኛ ቋንቋ አቅም ችግር ነው። ያንን የብሩ ትውልድ ፕሮግራም በጣም በጣም በብዙ መልኩ በመጻፍ፣ በማንበብ፣ በመናገር እና በአራቱም የቋንቋ ዘርፎች እንድናሻሽል በጣም እኔንም ጓደኞችንም በጣም ረድቶናል። የኢሲዎችም እንጽፍ ነበር፣ ፕሬዘንትም እናደርግ ነበር እዛ በዛ ውስጥ እያንዳንዱን የማህበረሰባችንን ችግር ወደኋላ ተመልሰን እንድናይና ችግሩን ብቻ አይተን ይሄ ነው እንድንል ብቻ ሳይሆን የችግሮቹን መንስኤ አውቀን እንድንፈታ በጣም እገዛና ና እኛም ደግሞ ፍላጎቱ እንዲያደርብን አድርገውናል። የቴክሳስ ግዛት የዳላስ ነዋሪ የሆነችው የቴክኖሎጂ ባለሙያዋ ትዕግስት ገብረ ሕይወት ብሩ ትውልድን በበጎ ፈቃደኝነት ከሚደግፉ ምሁራን መካከል አንዷ ናት። የኦልድ በፊት ያለቆች አሉ ሊደሮች እና የአሁኑ ሊደሮች ምንድነው የምትወዱት? ምንድነው የማትወዱት? ኮምፔር እንዲያደርጉ እናደርግና እነዚህ ጥሩ ደረጃ ከሆኑ የደረሱት ምን መስራት አለባቸው ጥሩ ደረጃ ለመድረስ ብዬን የተነሳሁት እነሱ ለመሆን መልፋት አለባቸው በማለት ነበረ። ቴንሽናቸውን ያስፉት ነበረ እና የሚሰሩት ስፖንጅ ታውቂያለሽ። በጣም ኢትዮጵያ ተስፋላት አላት ብዬ በጣም ያስተዋልኩትና ምን ያህል ስፖንጅ እንደሆኑ በሶስት ወር ውስጥ ይህ እንደዚህ የሰማይና ምድር አይነት ለውጡ ይዳያለሽ። መፍትሄ ተኮር በሆኑ የቴክኖሎጂና የፈጠራ ድጋፎችን በተለያዩ ክልሎች የሚያደርገው ብሩህ ትውልድ በንጽህና ግብርና፣ ውሃ፣ የፆታ እኩልነትና የተለያዩ ማህበረሰብ ተኮር ስራዎችም ላይ ይሳተፋል። ዶክተር ብርሃኑ ለአብነት ጥቂቶቹን ይጠቅሳሉ። ተማሪዎቻችን ፕሮጀክት ሲሰሩ ከራሳቸው እውቀት ከመጨመር አልፈው ለህብረተሰቡ ኢምፓክት የሚያደርግ ፕሮጀክቶችን ሰርተዋል። ለምሳሌ ብነግርሽ የአሶሳ ተማሪዎቻችን የሰሩት የበቆሎ መፈልፈያ ማሽን ነው። እንግዲህ ትራዲሽናሊ ገበሬዎቻችን ለዘመናት በቆሎ የሚፈለፍሉት በጣም ትራዲሽናል በሆነ ነው። ፍጥነቱ ጥሩ አይደለም፣ ይልዱ ወይም ደግሞ ውጤታማነቱ በጣም አሪፍ አይደለም። እና አንድ ሰዎች ብለው በደቂቃ በጣም ብዙ በቆሎ የሚፈለፍልበት መሽን በዚህ በፕሮጀክት ሰርተዋል። አሁን ለምሳሌ የግብርናችንም ግብርና የምናርስበት መሳሪያ ለሁለት ሺህ ዓመት ተለውጦ አያውቅም። እሱን በስምንት ፎልድ ወይንም ደግሞ በብዙ ፐርሰንት ኤፊሽንሲ የሚጨምር የግብርና ማሽን የሰሩ ተማሪዎቻችን አሉ። ከኛ ጋር በመተባበር እንዲሁም የኤምአይቲ ተማሪዎች ኢትዮጵያ ሄደው ባስተማሯቸው ጊዜ ብዙ ሶፍትዌሮች ደቨሎፕድ ሆነዋል። ለምሳሌ የህልዝ ኬሩ ላይ በትምህርት ቤት የትምህርት ቤት መመዝገቢያ ፕላትፎርሞችን መስራት እን ነገሮች ልጨርሳቸው አልችልም ወደ ሰላሳ አምስት የሚሆኑ ለእያንዳንዱ የህብረተሰባችን ችግር በራሳቸው በዚህ በሃይስኩል ስኩል እድሜያቸው ግን ኢምፓክት ያለው ነገር ሰርተዋል በሌላ በኩል ተማሪዎቹ ከሚሳተፉባቸው እንቅስቃሴዎች መካከል በኦቲዝም ዙሪያ ግንዛቤ ማስጨበጫዎችን ማድረግ እንዲሁም ደግሞ ግብረ ገብና ስብዕናን ደጋፊ የሆኑ አፈ ታሪኮች እና ተረቶችን ማሰባሰብም ነው። ዶክተር ጸጋ ይህም ብሩህ ትውልድን ብልህ የተሰኘ መጽሐፍ ለማሳተም እንዳገዘው ይናገራሉ። ብልህ የሚባል መጽሐፍ ነው። በዚያ አመት ያሳተም ነው። ብልህ ማለት ያው በእንግሊዝኛ ዋይዝ ማለት ነው። ወይም ወዝደም እውቀት ላይ የተያያዘ ነው። እናም ብዙ ታሪኮች አሉ፣ በሀገራችን ላይ ያሉ ግን ያልተጻፉ፣ በንግግር የምናውቃቸው አንዳንዶቹ እንደተረት ናቸው። እና በምንድን ነው ማድረግ የፈለግ ነው እኛ በብራይተር ጀነሬሽን ተማሪዎቻችን እነዚህ ከቤተሰብ የሚመጡ ከአያት ወይ ከእናት ካባ በልጅነት የሚመጡ ታሪክ ግን ታሪኮች ግን በጣም ትልቅ ትምህርት ያላቸው ስለ ሞራልቲ፣ ስለ ተግባር፣ ስለ ብዙ ነገር ሞራልቲ ያላቸው ታሪኮች እንዲጻፉ በማለት እንደውም የክላስ አክቲቪቲ ነበረ። ማለትም የአንዱ ሆምወርክ አንዱ ሳምንት በዚህ ላይ ነው የታለፈው እና እነዛን ታሪኮች ጽፈው እነዚህ ተማሪዎች ወደ እኛ አምጥተው ከዛ ደግሞ እኛም የብራይተር ጀኔሬሽን አስተማሪዎች፣ ኮኦርዲኔተሮች በመተባበር ሌላም የተረሱ ታሪኮች በማቀነባበር አንድ ላይ የተዘጋጀ መጽሐፍ ነው። ብዙ ኤዲቲንግ ፕሮፌሽናል ኤዲቲንግ ያለፈበት ነው። ብሩህ ትውልድ የጎርጎሮሲያኑ 2023 ሲጠናቀቅ በወጣው ሪፖርት መሰረት 807 ተማሪዎችን የደገፈ ሲሆን ከዓለም ዙሪያ የተውጣጡና የተመዘገቡ 12 በጎ ፈቃደኛ ኢትዮጵያን ጋር አብሮ እንደሚሰራ ማስታውቋል። በተጨማሪም በአስር ክልሎች ውስጥ ባሉ 35 የልማት መርሃ ግብሮቹ አማካኝነት 62850 የማህበረሰብ አባላትን ተጠቃሚ ማድረጉም ተገልጿል። ከአሜሪካ ድምጽ ለተጠናቀረው ዘገባ ኤደን ገረመው ከዋሽንግተን ዲሲ ኤደን አመሰግናለሁ። ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅ ዋሽንግተን ዲሲ ብሔራዊውን የህንፃ ቤተ መዘክር ወደ ህፃናት የሥነ ጽሑፍ አስደማሚ ምድርነት ቀይራለች። ስፍራው መጻሕፍትን በመጠቀም ህጻናት ወደ ሥነ ጽሑፍ ህንድስናና ንድፍ ዓለም መሳጭ ጉዞ እንዲያደርጉ ያግዛል። የማክሲም አዳም ሰን ዘገባ እንደሚከተለው አቀናብነለዋል። ባለፉት 200 ዓመታት የተጻፉ ከ28 ሀገራት የተሰባሰቡ ከመቶ 50 በላይ መጻሕፍትን ለይታ ያቀረበው አዲሱ አውደርእይ ታሪኮችን መገንባት የሚል መጠሪያ ያለው በብሔራዊው የሥነ ህንፃ ሙዚየም የቀረበው አውደርእይ ተቋሙ ካሰናዳቸው ሁሉ በእጅጉ የላቀ ግብ ያነገበና ለአስርት ዓመታት የሚቆይ እንደሆነ ተነግሯል። አሌን ፉክስ የብሔራዊው ስነ ህንፃ ሙዚየም ኃላፊ ናቸው። ተልእኳችን ስለነደፍነውና ስለገነባነው ዓለም የማወቅ ጉጉትን ማቀጣጠል ነው። ይህንውን ለማድረግ በህፃናት መጽሐፍት መነፅር አሻግሮ ከማየት የሚበልጥ አስደሳች አስደማሚ፣ እንዲሁም ትክክለኛ መንገድን ማሰብ አልችልም። ዘመን የማይስራቸው ዊኒ ዘፑና አሊስ ኢን ወንደርላንድ የመሰሉ መጽሕፍት ሃሪ ፖተርና ጁማንጂን ከመሰሉ ዘመናዊ የሕፃናት መጽሕፍት ጋር ተዳብለው በመሳጭ መልካ ምድራዊ ባለሶስት አንጻር ምስል ተንቀሳቃሽ ምስልና ልዩ የድምፅ ግባት ታጅበው አዲስ ሕይወት ተዘርቶባቸዋል። አውደረዩ መጽሕፍት ማህበረሰባዊ ተረኮችን እንዴት መቀየር እንደሚችሉም ያሳያል። ሊዮናርድ ማርከስ በሙዚየም ውስጥ አስጎብኝ ናቸው። በ1940ዎቹ የተጻፈውን ፒፒ ሎንግስታንኪንግ የተሰኘ መጽሐፍ ብንመለከት ገጸ ባህሪዋ ራሷን በራሷ አስተዳዳሪ ናት። ይህ በዚህ ዓለም ሕጻናት እንዲኖሩ ከሚፈቀድላቸው መንገድ የተቃረነ ነው። ሊዮናርድ ማርከስ የሕጻናት መጽሐፍት ሊቅና የአውደ ርዕዩ አስጎብኚ ናቸው። በአውደ ርዕዩ ላይ የቀረቡትን መጽሐፍት መረጣ የከወኑትም እሳቸው ነበሩ። አንዳንዶች መጽሐፍት ስለ ራሱ ስለ ቤት የሚያወሱ ናቸው። አንዳንዶቹ ከቤት ስለመራቅ መራቅ፣ አንዳንዶች ደግሞ ስለ ቤት አልባነትና የህይወት እውነቶች ስለ መቋቋም የሚያስተምሩ ናቸው። አንዳንዶቹ እንደ ስደተኝነት ያሉ በግዳጅ ከመኖሪያ መገፋትን ያነሳሉ። በርካታ የሕፃናት መጻሕፍት ሕፃናት የበላይ የሆኑባቸው ድንቅ ምናባዊ ዓለማትን ይስላሉ። የእይታ ለውጡና ግዝፈቱ ለጎብኚዎች ያልጠበቁት አቀራረብ ይሆንባቸዋል። ከልፍ ላይ የተሰኘው ማሳያ ክፍል ደግሞ ጎብኚዎች ትናንሽ የሆኑ እንዲመስላቸው ያደርጋል። ሕፃኑ ነው የአዋቂዎችን ዓለም ማሰስ ላይ አጽንኦት ይሰጣል። ይህ በሕፃናት ሥነ ጽሑፍ ውስጥ የተደጋገመውድ ነው። ካቲ ፍራንክል የሙዚየሙ ባልደረባ ደረባ ናቸው። የሕፃናት መጽሐፍት መሠረት በዓለም ላይ የራስን ሙከራ ማግኘት እንዲሁም ስር መሰረትን ማወቅ እንደሆነ ተረድተናል። ይህ ትልቅ እይታ ነው። ይሁንና ይህ ሙዚየም ስለ መዋቅሮች ብቻ ሳይሆን እንዴት ተጽዕኖ እንደፈጠሩም የሚያወሳ ነው። አሜሪካዊው ደራሲና ሰዓሊ ዴቪድ ማክላይ አንደኛውን ማሳያ አዳራሽ የሕፃናት መጽሐፍት ለመፍጠር ሂደት አበርክቷል። ለአብነት ስለ ጥንታዊ ሮም ሕንፃ የሚያወሳውን መጽሐፍ ይጠቅሳል። ከተማዋን ለመዘከር ትክክለኛውን መንገድ በእጅጉ ስፈልግ ነበር። ሁሉም ባለቀለም ነበር። ከዚያ ግን የስነ ህንፃውን ንጹህነት የይዘታቸውን ዝርዝርና ሌሎች ነገሮችን ማድረቅ እንዲቻል ቀለሙን አሽቀንጥሬ ጥዬ ቀለል ባለ ሁኔታ በጥቁርና ነጭ መጽናት አለብኝ ስልወሰንኩ። ከአውደ ርዕዮቹ በተጨማሪ ሁለት መቶ መጻሕፍት የተደራጁበት የንባብ ክፍልም በሙዚየም ውስጥ ይገኛል። ትናንሾቹ ጎብኚዎች ለስላሳ ጡቦችን ተጠቅመው የራሳቸውን ታሪኮችም መፍጠር ይችላሉ። ከአሜሪካ ድምፅ ከሚተላለፈው ጋቢና ቪኦኤ ጋር ያላችሁ አድማጮቻችንና ተመልካቾቻችን ወደ ቀጣዩ ዘገባ ስንሻገር በሰሜን ኢትዮጵያው ጦርነት ሶቆቃ ውስጥ ያለፉ ተማሪዎችን የስዕል አውደ ርዕይ የጎበኙ አዳጊዎች የጦርነት ቀዳሚ ተጎጂዎች ሕጻናት እንደሆኑ ጠቅሰው ግጭቶች ሁሉ በሰላማዊ መንገድ እንዲፈቱ ጠይቀዋል። ለአንድ ሳምንት በቆየው አውደ ርዕይ በጦርነቱ የስነ ልቦና ጉዳት ያስተናግዱ የትግራይ የአማራና የአፋር ክልል የአንደኛ ደረጃ ተማሪዎች ስራዎቻቸውን ያቀረቡበትና በአሜሪካ ዓለም አቀፍ የልማት ተራድኦ ዩኤስኤድ የተዘጋጀ ነው። አስቴር ምስጋናው አውደሬዩን ትቃኘዋለች። ባለፈው ሳምንት ማክሰኞ ጥር 14 ቀን 2016 ዓ.ም በአዲስ አበባ ከተማ በተከፈተው አውደ ርዕይ የቀረቡ ስዕላት የሰሜን ኢትዮጵያው ጦርነት በተካሄደባቸው የትግራይ የአማራና የአፋር ክልሎች የስነልቦና ጉዳት ደርሶባቸው የነበሩ የአራተኛና አምስተኛ ክፍል ተማሪዎች እንደሆኑ ሁነቱን ያዘጋጀው የአሜሪካ ዓለም አቀፍ የልማት ተራድኦ ድርጅት ወይም ዩስኤድ ሪድቱ ፕሮጀክት ለአሜሪካ ድምጽ አስታውቋል። በአውደ ርዕይ ዩ 56 ስዕሎች ለእይታን እንደቀረቡ የጠቀሱት የፕሮጀክቱ ዳይሬክተር ዶክተር ጣሰው ወልዴ ለጦርነቱ የነበራቸውን ስሜት በስዕል እንዲገልጹ እድሉ ከተሰጣቸው 11 ሺህ ከሚደርሱ የትግራይ የአማራ እና የአፋር ክልሎች አዳጊ ተማሪዎች መካከል ሀሳባቸው ገዢ ሆኖ የተገኙ ስራዎች ናቸው ብለዋል። የሪድቱ ፕሮጀክት የተቀረጸው በጦርነት ምክንያት ከትምህርት ቤት ርቀው የቆዩ ተማሪዎች ወደ ትምህርት ገበታቸው ሲመለሱ የተረጋጋ ስብ ትብዕና እንዲኖራቸው በሚል እንደሆነ ዳይሬክተሩ ዶክተር ጣሰው ዘውዴ አስረድተዋል። ብዙዎቹ ተማሪዎች በጦርነቱ ጊዜ በጣም ከባድ መሳሪያዎች ድምፅን እየሰሙ ተረብሸው ነበር። የሞቱ ሰዎች አይተዋል። ጎረቤቶቻቸው ሲላቀሱ፣ ሲረበሹ አይተዋል። አንዳንዶቹ ከቤተሰባቸው ወላጆቻቸውን፣ ወንድሞቻቸውን እና ዘመዶቻቸውን ያልተዋሉ። ስለዚህ ምንም እንኳን ወደ ትምህርት ቤት ቢመጡ የተረጋጋ አእምሮ አይደለም ይዘው የመጡት። ስለዚህ ይህንን ችግር ለማቃለል ያደረግነው ነገር ቢኖር አንደኛው የስፖርት መጫወቻ ቁሳቁሶችን በማቅረብ ተማሪዎች የቦዲ ሙቭመንት ቴራፒ እንዲያገኙ ተዘመዋል። ሁለተኛ መምህራን በክፍሉ ውስጥ በሚያስተምሩበት ጊዜ የተለያዩ አክቲቪቲዎችን በድራማ መልክ ሊሆን ይችላል፣ በሙዚቃ መልክ ሊሆን ይችላል፣ በተረት መልክ ሊሆን ይችላል፣ ያንን አይነት ቴራፒ እንዲጠቀሙ ለማድረግ ስልጠና ወስደዋል። አንዱ እንደ ቴራፒ እንጠቀሙበት ያደረገው እንግዲህ የቪዥዋል አርት ቴራፒ የሚባለው ነው። በስዕል በስዕል ኮሚኒኬት በማድረግ ሀሳባቸውን ፊሊንጋቸውን ኢሞሽናቸውን በስዕል መልክ እንዲገልጹ ማድረግ ነው። የገጠር መንደሮች፣ አትሌቶች፣ የፈረሱ ትምህርት ቤቶች፣ ታላቁ የህዳሴ ግድብ፣ የሰላም ምልክት የሆነችው ነጭ ርግብ፣ እናቶችና ህጻናት፣ ሴቶች ከቀረቡ ስዕላት መካከል ጎልተው ታይተዋል። ሁሉም የህብረተሰብ ክፍሎች ወደ አውደሪው ቢጋበዙም በተለይ በተመሳሳይ የእድሜ ክልል ያሉ የአንደኛ ደረጃ አዳጊ ተማሪዎች ዋና ታላሚዎች እንደሆኑ ዶክተር ጣሰው ገልጸዋል እና አብዛኛዎቹ ልጆች የኢትዮጵያዊነት መልእክት ያለውን እንትን ነው ስ ያደረጉት በተለይ ከጦርነት ይልቅ ወደ ሰላም የሚሄደው መልእክት በሙሉ የነገውን ጥሩነት፣ የነገውን እድገት የሚወክለው ሰላም መሆኑን ይገልጻል። ባውደሪው ላይ ያነጋገርናቸው ጎብኚዎች ተማሪዎቹ በለጋ እድሜያቸው የጦርነትን አስከፊነትና የሰላምን አስፈላጊነት ያንጸባረቁባቸው ስዕላት ናቸው ይላሉ። በአዲስ አበባ ከተማ ብሩ ተስፋ አንደኛ ደረጃ ትምህርት ቤት እንደመጣች የምትናገረው የአስራ አምስት አመቷ ህሊና ጥላሁን እኩዮቿ በስዕል ስሜታቸውን እንዲገልጹ የተመቻቸው እድል እንዳስደስታት ገልጻ ከስዕሎቹ ብዙ ትምህርት እንደወሰደች ትናገራለች። በጣም እድሜያቸው ትንሽ ነው። የአራተኛና የአምስተኛ ክፍል ተማሪ ናቸው። ሁለተኛ ደግሞ የመጀመሪያ ስዕሉን ሳይተረዳት ሀሳባችንን በስዕል ማንጸባረቅ እንደምንችል ነው ማለት ነው። ጦርና መሀል ደግሞ ወላጆች ብቻ ሳይሆኑ ልጆችን ይጎዳሉ። አሁን ብዙ ስዕሎች አሉ እዚህ ጋር፣ ሁሉም ስዕሎች ምን ለመናገር ከሆነ ወደ ሰላም የሚወስዳቸውን መንገድ የሚያሳይ፣ ይህ ስዕሉ አንደኛ ነው። ለእኔ ተመችቶኛል። ምክንያቱም አንደኛ ሀሳባቸውን ገልጸዋል። ሁለተኛ አይምሯቸው ውስጥ ይዘው ይገኛሉ እሱ አንደኛ ነገር ። ሁለተኛ ነገር ደግሞ ዘላቂ የሆነ መፍትሄ መገኘት አለበት ማለት፣ እኛ እየኖርን ነው አይደለ? ከቤተሰቦቻችን ጋር እኛ ለአንድ ቀን ምናምን ሌላ አክስት አጎት ጋር ሄደን የሚሰማ የሚሰማት የሚሰማን ስሜት ልጆችም ወላጆችም እዛ ጋር ግን እስከ መጨረሻውን ወላጅና ልጅ እየተቆራረጠ ያለ ያንን ነገር እንድንቀርፍ ደግሞ የሆነ ነገር መደረግ አለበት። ከዚያው ትምህርት ቤት እንደመጣ የሚናገረው ሌላው ጎብኚ ረያህን ሰልማን የ15 ዓመት አዳጊ እና የስድስተኛ ክፍል ተማሪ ነው። ከተመለከታቸው ስዕሎች ምን እንደተረዳ ጠየቅ ነው። ይህንን ነገር የተረዳውበት መንገድ የሳሉ ስዕል የነበሩበትን ችግር እና ውስጣቸው የገባው ሀዘን ውስጣቸው የነበረውን ሀዘን ማለት ከዚህም በኋላ ደግሞ ሰላም እንደሚመጣና አዲስ ተስፋ እንዳላቸው ከዚህ ስል ተምሬያለሁ። እናም ይሄ ስላው ለምሳሌ የምንመለከት እዚህ ጋር እርግባለች እርግቧ ደግሞ የሰላም ምልክት ናት። ነገ ሰላም ሆኖ ወደ ትምህርት ቤታችን መልሰን እንማራለን ወይም ደግሞ ከእንደገና ከእንደ አዲስ እንትን አዲስ ህይወት እንጀምራለን። ለሁለት ዓመታት ገደማ የዘለቀው የሰሜን ኢትዮጵያው ጦርነት በሶስቱ ክልሎች በሚሊዮን የሚቆጠሩ ተማሪዎችን ከትምህርት ገበታ እንዲርቁ አድርጎ እንደቆየ ያወሱት የሪድቱ ፕሮጀክት ዳይሬክተር ዶክተር ጣሰው የስዕላት አውደ ርዕዩ የስነ ልቦና ጉዳት ለደረሰባቸው አብዛኛዎቹ ተማሪዎች እንደ ማገገሚያ ስልት ማገልገሉን ተናግረዋል። ተማሪዎቹ የስዕል ጥበብን ተጠቅመው የጦርነትን አስከፊነትና የሰላምን አስፈላጊነት አንጸባርቀዋል ይላሉ የአብዛኛ ስራዎች ጭብጥም ትላንት ካሳለፉት ስቃይ ተነስተው ነገ ቢሆን ብለው የተመኙትን ተስፋ እንደሆነ ለጎብኚዎቹ ተማሪዎች ተገልጿል። ያነጋገርናቸው አዳጊዎችን በአውደ ርዕዩ ከቀረቡ ስራዎች በመነሳት አስተያየታቸውን አካፍለውናል። ወደፊት ተስፋዬ ግጭቶችን ለማስቆም ማለት ግጭቶች ምንም አይነት ለእኛ ጥቅም ስለሌለ መጉዳዳ ስለሆነ ይሄ ነገር ሳይሆን እርስ በርስ ጦርነት ስለሆነ በዛ ሰዓት ደግሞ እርስ በርስ በሚያደርጉበት ሰዓት ህፃን፣ ሌላ ልጆች ሊጉዱ ስለሚችሉ ለስደት ይጋለጣሉ። እርስ በእርስ ግጭቱ መቆም አለበት። ምክንያቱም ማህበረሰቡ በዛሬው እለት የተጠናቀቀው ያዳጊ ተማሪዎቹ የስዕል አውደ ርዕይ ባለፉት ስድስት ቀናት ለተመልካቾች ክፍት ሆኖ ቆይቷል። ለአሜሪካ ድምፅ አስቴር ምስጋ ነው። አስቴር እናመሰግናለን። ለምሽቱ ወደ ያዝንላችሁ የመጨረሻ ዘገባ ስንሻገር በርካታ የተፈጥሮ ስጦታ ካላቸው የኢትዮጵያ ስፍራዎች መካከል አንዱ በኦሮሚያ ክልል የሚገኘው የኢሉባቦር ዞን ነው። ይሁንና የአስፈላጊ አገልግሎቶች ስምሪት አናሳ በመሆኑ በአካባቢው የሚኖሩ ወጣቶችን ጨምሮ በርካቶች ለተለያዩ ተግዳሮቶች ተጋልጠዋል። ከሰሞኑ ወደ ስፍራው ያቀናው ገልሞዳዊት አጭር ዘገባ አሰናድተዋል። በኦሮሚያ ክልላዊ መንግስት የኢሉ አባቦር ዞን በለምለምነታቸው ከሚጠቀሱ የኢትዮጵያ አካባቢዎች አንዱ ነው። የገባ ወንዝ ሸለቆን የያዘው የያዩ ተፈጥሮ ደን፣ የሰሌኖኖ እንዲሁም የሶር ፏፏቴዎችን የያዘው ደን የዞኑ ሞገስ ናቸው። ይህ በኢሉ አባቦር ዞን በቾ ወረዳ የሚገኘው የሶር ፏፏቴ ነው። ወንዙ ከበቾ ወረዳ ሳይወጣ በአራት ቦታዎች ይህ መሰል ፏፏቴዎች አሉት። አቶ ተካለኝ ፋንታ የብቾ ወረዳ ባህልና ቱሪዝም ጽህፈት ቤት ኃላፊ ናቸው። አናንበቾ በካ አወተ ቱሪዝሚ ሄዱ ቀብዲ የሶር ፏፏቴዎች በበቾ ወረዳ ተዳፋቶች ውስጥ የሚንሸዋሹ የቱሪስት መስህቦች ናቸው። በቁጥር አራት ሲሆኑ በጥቂት ኪሎ ሜትሮች ርቀት መካከል የሚገማሸር ወንዝ ፈጥረው ሲፈሱ ኖረዋል። በሰግ እና ቱሉሱና ቀበሌ መካከል የቦጤ ወንዝና ጾር አንድ ላይ ተደምረው የሚፈጥሩት ሌላ ፏፏቴ አለ። በለልሳም በሶር ወንዝ ላይ ያለ አራተኛ ፏፏቴ ነው። በጉድ እና ሶር ቀበሌ ያለው የደኖ ፏፏቴም ሌላው ነው። Thank you. አኩማ አፍሪካ ትዩ ለጋ አባያ ቲአንሰ የሶር ፏፏቴ የሚምዘገዘግበት ርቀት ከጢስ አባይ ቀጥሎ በሁለተኛ ደረጃ ሊታይ የሚችል ነው። ርዝመቱ 50 ሜትር ይሆናል። ገጽታውም እንደ ወተት የነጣ ነው። ውሃው ጥራት አለው። የደኑ አፈር እንዳይሸረሸርም አስተዋጽኦ አድርጓል። በዚህ ውብ ገጸ ምድር ላይ በግርማ ሞገስ የሚገማሸረው ሶር በመሠረተ ልማት ውስንነት የተነሳ ለጎብኚዎች ተደራሽ አይደለም። ወጣት መሐመድ ኑር ሁሴን የቆይቾ ወረዳ ነዋሪ ነው። አህናራሌ ኪሎ ሜትር ሸንድ ሶር ከበቾ አምስት ኪሎ ሜትር ርቀት ላይ ቢገኝም ባለመልማቱ የአካባቢው ነዋሪ ቅሬታ አለው። ወደ አካባቢው ለጉብኝት ለመጡ ባለስልጣናት ሁሉ ነዋሪው ስለ ጉዳዩ ያነሳል። የቀረበት ጊዜ የለም። ለምን አይለማልንም? ይህ ፏፏቴ ለአፍሪካ ጭምር መትረፍ የሚችል ነው። መንገዱ በጣም አስቸጋሪ ነው። ለአገር ውስጥና ከውጭ ሀገራት ለሚመጡ ጎብኚዎች በቂ መጓጓዣ የለም። ዋናው ችግርም ይኸው ነው። የመሰረት ልማት እጥረቱ በዩኔስኮ ስነ ሕይወታዊ ቅርስነት የታወቀውን የያዩ ደንንም ለጉብኝት ተደራሽ እንዳይሆን አድርጎታል። የብዝሃ ሕይወት መናሪያ የሆነው ጥቅጥቅ ደኑ የገባ ወንዝ ስምንት ሸለቆን ይዞ ይገኛል። ወጣት የሼቱ መንገሻ የያዩ ወረዳ የደን ባለሙያ ነው። ቲኮ ቱሪዝም ሎጂ ያደዳሌ ለጎብኚዎች የመረጃ ማዕከል ሆኖ ስለ ደኑ መረጃ የሚሰጥ የኢኮ ቱሪዝም ቢሮ የለም። ሙዚየምና የሰዎች ማረፊያም አልተሰራም። በደኑ ላይ ወደ 16 የዶክትሬትና 32 የሁለተኛ ዲግሪ ማሟያ ጥናቶች ተሰርተዋል። ዳሩ ግን ለወረዳው አስተዳደርም ሆነ ለአካባቢው ነዋሪ አንዳችም ነገር አልተደረገም። ነዋሪዎች ዞኑ ካለው የቱሪዝም ሀብት አኳያ አገሪቱንና ነዋሪውን ተጠቃሚ የሚያደርጉ ሁኔታዎች እንዲመቻቹላቸው ይጠይቃሉ። አቶ ወንድሙ ደበላ አመን ሲንቴ የኢሉ አባቦር ቱሪዝም ጽህፈት ቤት ኃላፊ ናቸው። ባድበት ከለነገኘት ገሩ በአካባቢያችን አንድም የሰላም ችግር የለም። የመሰረተ ልማት እጥረትና ለጎብኚዎች አገልግሎት የሚሰጡ ተቋማት አለመኖር ግን ከዘርፉ ሊገኝ የሚችለውን ገቢ አስቀርቷል። ይህ ለብዙዎች የሚተርፍ ሀብት ወደ ገንዘብ አለመመንዘሩ ትልቅ ኪሳራ ነው። በእርግጥ አሁን የግል ባለ ሀብቶች የአገልግሎት ክፍተቶችን ለመሙላት ፈቃደኝነት እያሳዩ ናቸው። መንግስትም ትኩረት ሰጥቶ እየሰራ ይገኛል። በኢሎ አባቦር ዞን በቅርቡ ለተቋራጮች እየተሰጡ ያሉ መንገዶች ፕሮጀክቶች ጥቂት እንዳልሆኑ አቶ ወንድሙ ደብላ ጠቁመዋል። ስራቸውም ተጀምረዋል ካሏቸው የመንገድ ፕሮጀክቶች ከመቱ ጅማ፣ ከመቱ ወደ ወለጋ እንዲሁም ከጎሬ ማሻ የሚወስዱ መንገዶችን ጠቅሰዋል። ይህም ለእኛ መልካም እድል ነው ሲሉም የዞኑ ቱሪዝም ጽህፈት ቤት ኃላፊ ተስፋቸውን ገልጸዋል። ለአሜሪካ ድምጽ ገልሙ ዳዊት። አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ።